ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ በዛሬ ምሽት ከሚቀርቡ መሰናዶቻችን መካከል ከተማ በጣም አራት ቀበሌ አለ። በጣም ብዙ ሴቶች ተንገላትተዋል፣ ተደፍረዋል፣ ተደብድበዋል። ህጻናቶች በጣም ብዙ ተጎድተዋል። የህወሓት ታጣቂዎች በአማራ ክልል ንፋስ መውጫ ከተማ በቆዩባቸው ቀናት ውስጥ ፆታዊ ጥቃት መፈጸማቸውን የጥቃቱ ሰለባ መሆናቸውን የሚናገሩ የከተማዋ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህ ዘገባ ሙሉ ክፍል በምሽቱ ይደመጣል። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፈቃደኝነት አይደለም። እንከተው ግዴታ በመሆን ግን እኔ በበኩሌ አልደግፈውም። ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና ጤና ባለሙያዎች ሀሳብ ተካትቷል። በምሽቱ ዝግጅታችን ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታም ስኝ መመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን መስማ አይደንገረባል አድማጮች በድጋሚ እንደምናመሻችሁ። በቻድ ሐይቅ አካባቢ በጂሀዲስት ቡድኖች በደረሰ ጥቃት ዘጠኝ ሰዎች መገደላቸውን የአካባቢው አስተዳዳሪዎችና ግብረሰናይ ተቋማት ትላንት ማክሰኞ አስታወቁ። ኒጀርን፣ ናይጄሪያ እና ካሜሩንን በሚያዋስነው ድንበር በቦኮ ሀራም እና ከቦኮ ሀራም የተገነጠሉ ራሳቸውን የምዕራብ አፍሪካ እስላማዊ መንግስት አውራጃዎች አይ ኤስ ደብልዩ ፒ ብለው የሚጠሩ ቡድኖች ወታደሮችና ሲቪሎች ላይ ጥቃት ለማድረስ ይጠቀሙበታል። የክልሉ ገዢ የሆኑት መሀማት ፋዱል ማካዬ ለኤኤፍፒ እሁድለት በስልክ በሰጡት ቃል የቦኮ ሀራም እርዝራዦች በአካባቢው ላይ ጥቃት በማድረስ ዘጠኝ ሰዎችን ከገደሉ በኋላ መንደሩን እሳት ለቀውበት ሄደዋል ብለዋል። የተባበሩት መንግስታት የሰብአዊ መብት ቢሮ ለሰባት ዓመታት በያህል የእርስ በርስ ጦርነት ውስጥ ባለችው የመን በጦርነት እየተሳተፉ ያሉ አካላት ሀገሪቱን በቁጥጥራቸው ስር ለማድረግ በሚያደርጉት ጥረት ንጹሐን ዜጎችን እንደ ዋስትና የመጠቀም ነገር አለ ሲል አስታወቀ። ሁኔታውን ሲመረምሩ የቆዩት የተባበሩት መንግስታት ባለስልጣናት በሳውዲ አረቢያ የሚደገፈውን መንግስትና በኢራን የሚደገፉትን የሁቲ አማጽያን የሰብአዊ መብትን የማያከብሩና እጅግ ብዙ ጥሰቶችን የፈጸሙ ናቸው ያሉ ሲሆን አንዳንዶቹ ጥሰቶችም یه تورنجو رو شما هوند چون استاقاوال ፕሬዚዳንት ጆ ባይደን በትላንትናው እለት በተባበሩት መንግስታት ድርጅት ፊት ቀርበው ለመጀመሪያ ጊዜ ባደረጉት ንግግር ደህንነታችን፣ ብልጽግናችንና ነጻነቶቻችንም ቀድሞ ሆኖ በማያውቅ ሁኔታ የተሳሰሩ ናቸው ብለዋል። ፕሬዚዳንቱ ከጉባኤ መክፈቻ ቀድመው ትላንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው በዘመኑ የፈተናዎች ባሏቸው የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ላይ ተመካክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት ለጠቅላላ ጉባኤው ባደረጉት ንግግር በአሁኑ ወቅት የተደቀኑብን ችግሮች በህይወት ዘመናችን ካየናቸው ሁሉ የገዘፉ ቀውሶችን አለም ነቅቶ ይመልከት ሲሉ አሳስበዋል። ዋና ጸሐፊው በኮቪድ-19 ምክንያት ከወትሮ አነስ ተደርጎ በተዘጋጀው አመታዊ የድርጅቱ ጠቅላላ ጉባኤ ላይ ለተካፈሉ መሪዎች ባደረጉት ንግግር አለማችን ከዚህ በላይ አደጋ ተደቅኖባት ከዚህ በላይም ተከፋፍላት ታውቅም ብለዋል። የአየር ንብረት ቀውሶችን፣ የኮቪድ-19 ወረርሽኝ እንዲሁም አፍጋኒስታንን ኢትዮጵያና የመንን ጨምሮ የበርካታ ሀገራቶች አለመረጋጋትንም አንስተዋል። በዚሁ ስብሰባ ላይ በኢትዮጵያ ያለውን ጸጥታ የሚመለከቱ ጉዳዮችም ተነስተዋል። ዝርዝሩን ከምሽቱ ሶስት ሰዓት ላይ በሚቀርበው በአማርኛው መሰናዶ ይጠብቁን። አፍጋኒስታንን እየመራ የሚገኘው የታሊባን መንግስት ምክትል ሚኒስትሮችን ሾመ። የአስተዳደሩ አባላትን በሙሉ ወንዶች ናቸው። ታሊባን ባለፈው ወር ወንዶች ብቻ የያዘውን ካቢኔውን ይፋ ባደረገበት ጊዜ ዓለም አቀፉ ማህበረሰብ በከባዱ የነቀፈው ቢሆንም አሁንም ምንም ሴት የሌለበት የምክትል ሚኒስትሮችን ሹመት ሰጥቷል። የተሿሚዎቹ ዝርዝር ትላንት በመንግስቱ ቃል አቀባይ ዛቢሁላ ሙጃሂድ ካቡል ላይ በተጠራ ጋዜጣዊ ጉባኤ ይፋ ተደርጓል። ታሊባን በድጋሚ ወንዶች ብቻ መሰየሙ ለዓለም አቀፉ የባህር ማህበረሰብ ደንታ እንደሌለው የሚያሳይ እንደሆንም አረጋግጧል። ቀደም ሲል አስተዳደራችን አሳታፊ ይሆናል፣ የሴቶችን መብትም እናከብራለን ብሎ ቃል ቢገባም ይህ አካሄድ ግን በያዘው አክራሪ አቋም መቀጠሉን የሚጠቁም እንደሆነ ተነግሯል። ዓለም አቀፉ ማህበረሰብ ታሊባን የሚመዝነው በሚወስዳቸው እርምጃዎች እንደሚሆንና ታሊባን መር መንግስት እውቅና ማግኘት አለማግኘቱም የሚወሰነው ሴቶችና ህጻናትን አያያዙ እንደሆነ ማስታወቁ ይታወሳል። አድማጮች ለምሽቱ ያስኩላል ያላቸው አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከሮብ ምሽት የጋቢና ቪ መሰናዳዎች ጋር ትቆዩ ዘንድ እጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ። ጋቢና ቪኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭት መጠኑ ከፍተኛ ነው ዴልታ የተሰኘ ዝርያም መግባቱ ስጋት አጭረዋል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ከትምህርት ቤት መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ነገር መሆኑ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስትር አማካሪ እና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዘው በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። የደንገረመው በዚህ ዙሪያ እሳቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አሰናድታለች። በኢትዮጵያ የ2014 ዓ.ም የትምህርት ዘመን ጥቅምት አንድ ዓመተ ምህረት እንደሚጀመር የትምህርት ሚኒስቴር ያስታወቀ ሲሆን ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥረዋል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል። አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ለሶስተኛው ወይም ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፎ ይችላል። ብዙ ብዙ ሰው ማለት እስከ ሰባት እስከ ስምንት ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላልፍ የሚቻለው እስከ ሰባት እስከ ስምንት ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩ የበዛ በዛ ምክንያት፣ ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ባስ ብቻ ሳይሆን ትንሽ ልጆችንም ህጻናቶችን የሚያጠቃ በሽታ ተገኝቷል። በተለይ ደግሞ አዲስ አበባ ውስጥ ትምህርት ቤት ሲጀመር መኚ እድሜያቸው አስራ ሁለት ዓመት ድረስ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደ እንደበቅርቡ እንደሰማሁኝ አዲስ አበባ የትምህርት ቤት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምቶች ለሚሰሩ ሰዎች በጠቃና ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው ምሩት ነገሮች በአንድ በኩል ምደግፍባቸው ሆኝ ሀሳቦች አሉ ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች ህጻናቶች እንዳይታም ይረዳል። በዚህ ዙሪያ ስማቸው እንዲገለጽ ያልፈለጉና ከአስር ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ። ያለኝ አመለካከት ያው ክትባቱ ለጤንነት ቢሆን ደስ ይላል አስተሳሰባቸው ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደሜ ያረጋል ይባላል፣ ብቻ ብዙ ነገር ነው የሚናገረው እና አላምንበትም። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆን ግን እኔ በበኩሌ አልደገፍኩትም። ለመከተብ ፈቃደኛ አይደለሁም። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ያው ለመከተል ነው እንጂ። በኩል ከ18 ዓመት በላይ በመምህርነት ልምድ ያላቸውና በአሁን ሰዓት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህርት የሆኑት ታደለች ጥሩነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከሚሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ። ክትባት ጥሩ ነው ብዬ ነው ማስበው፣ እኔ በግሌ ምክንያቱም እስካሁን እንደን ኩፍ የመሳሰሉ ልጆቻችን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው አርሊ የሚከተቡት ብዬ ነው ማምነው። አሁንም ያለው የኮቪድ አስራ ዘጠኝ መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኝ ደርሳኔ ክትባቱ ጥሩ ነው፣ ግን ለሰው አዌርነስ መፍጠር ያስፈልጋል። It's about it, you yeah, have advantage. የሚወሩት ነገሮች ምን ያህል እውነታ ናቸው እውነተኛ እንደሆኑ ምናምን አው ብሄርነት መስከር አለበት። መጀመሪያ ጊዜ ነው ማለት ሌላዋ በኮኮበ ጽባ ትምህርት ቤት የአስራ ሁለተኛ ክፍል የስነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸውም ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት አለኝ ት በክትባቱ ላይ መልካም ነገር ነው። ምክንያቱም ከብዙ ተማሪዎች ጋር ነው የምንውለው። ቢያንስ በቀን ከሁለት መቶ በላይ ከሆኑ ልጆች ጋር ግንኙነት እናደርጋለን እና መንግስት ባይልም እኛ ፈልገን ራሱ መከተብ ያለብን ይመስለኛል። መምህርት ሙሉ ታዬ አያይዘው አብሯቸው የሚሰሩ መምህራን ከሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኩር መልካም ነው ይላሉ። አሉባልታ አለ፣ ክትባቱ ላይ ማለት ራሱን በሽታውን ነው የሚወጉንና ብንታመምስ የሚል ስጋት አለ። ግን በደንብ ግንዛቤውን አስጨብቀው በዚህ ጉዳይ ላይ ያነጋገርናቸው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደግሞ ቢሮቸው ዘንድሮ የዴልታ ስርጭትን ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ። አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የወሰንበት አንደኛው ምክንያት እስከዛ ድረስ ያሉትን ሁኔታዎች ለማጥራትም፣ ለመጠንባይም ለመገመጥም ስለሚረዳን ብለን ነው ከፍ ያደረግ ነው። በዘንድሮ ዓመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው ዓመት የነበሩትን ጥንካሬዎች ማስቀጠል፣ ዘንድሮ ደግሞ ሁሉም የትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ በተለይ ትምህርት አመራሩ የደጋፌ ስራ ሂደት ላይ ያሉ አስተዳደር ሰራተኞች፣ መምህራን፣ ሱፐርቫይዘሮች በሙሉ በኮቪድ ተከትበው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው። አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበት ምክንያት ተጠይቀው፣ እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል። መመሪያ አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አደለም የተነሳ ነው። ኃላፊነት ግን አለ አንደኛ በዚህ ወረርሽኝ ወቅት ላይ ማህበረሰባችንን ልንታደግ የምንችልበት ትልቁ ኢሚ መሆን ነው። ስለዚህ ክትባቱም መንግስትም እንግዲህ የዓለም ጤና ድርጅት አምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ ይህን ከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደው ለተማሪም ተብሎ መሞት ካለብን እየሞትም ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ኃላፊነቱ ነው። ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖሊቲሳይዝ ለማድረግ መማር ማስተመር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫው ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርሳለ መምህራኖችም በዛ ልክ እየተግባብተን እየወሰድነ የለ። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙኃንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮም የሚቀርብ ልዩ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። የህወሓት ታጣቂዎች በአማራ ክልል ነፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ ታዳጊና አረጋውያን ሴቶች ላይ ጾታዊ ጥቃት መፈጸማቸውን የጥቃቱ ሰለባ መሆናቸውን የሚናገሩ የከተማ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ቤት ለቤት እየዞሩ የበጎ ፈቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶች የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በስፍራው በአካል ተገኝታ ከሴቶች ጋር ቆይታ ያደረገችው አስቴር ምስጋናው ናት። ተከታዩን ዘገባ ልካልናለች። እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ይናገራሉ። እናት ቦንብ ይዟል፣ ካራ ይዟል ክላሽ ይዟል ምን ያላዙ ስኮተታል ቀስቀሴ ብትል አንተ እግሬን ነው ቆልጥ የሚመጣ ያለ ደፈረኝ። ከዛ ማንም የመጣ የለም። አንዱ ለአንዱ አንዱ ለአንዱ የሚመጣ ሰው የለም። ጭል ያለ ነው በቃ። ታጣቂው የፆታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ። ሁለተኛ ለማንም ለማንም አልዋጋውም ቆጠባ ብር ከፍላለሁ የገብርኤል በነገው ነበር ምን ካፈል ያ አንድ ሺ ሀያ ብር ወስዶብኛል። የራሴ የምቆጥ በተቀመጠ ፆታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ሕክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበርም ተናግረዋል። እነሱ ናቸው አሉት ለማን ይናገራሉ? ለማንኛው ቀበሌ ነው ዲት ምጭ ለማንኛው አስተዳደር ነው ዲት ምጭ ምንድን ነው ምሄዱ የምናገሩ ድምጥ ማጤናጥች ቁጫ ሌላዋ ተጠቂ በሰላሳዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች። ከተቀመጥኩበትም ሶስት አራት ሆነው መጡብኝ። ከመጡም ማዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሲል መት ለ ገላ ያለው ሲለው ያው በቃ አስገድዶ ያው ደፍረው ነው እኔን፣ ማለት ነው ለሶስት ለአራት ጥይቱን እየደገነ ማለት ነው። አዛም በኋላ ሴቲቷን አንድ ዜ እሪ ስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ልጅን ብዬ ስታገል ያው፣ ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ። እንደ ተጎዳው ነው የምነግርሽ። ዳለምልጥ ልጥና ያልኩት ሁለተኛ ልጅ እሪ ያለበትን ያው ልጅንም መተውታል። ህጻን ነው። የስምንት አመት ነው መጥተውብኛል። እሱ እና ምንም አልችልም። ያው እኔን ሲያረገ ልጆች ዓይናቸው ፈጥጦ ጉድ እያየ ተደፈርኩ። የእርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች። ጎረቤቴ ደግሞ ምንድኖር የምትብላ ብላ ስትመጣ ተከታትሎ ገቡባት። ተከታትሎ ገብቶ እሷንም እንደዛው እንደዛው ነው ያረጉት። አዎ ደፍረዋታል። እና የሁለት ልጅ እናት ናት። የሁለት ልጅ እናት ናት ደፈሯት። ያው በቃ ምንም ማድረግ አንችልም። እንደገና የአመራር ሚስትነሽ፣ የንትን ሚስትነሽ ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር። ያለችውን ስታብራራ አብይ ና የመረጠች ማንነት ሲለኝ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዳን ስለፈለግኩ ሁለተኛ ደግሞ የሶስት እናት መኖር ስለመፈልግ ምንም አብይን ተወጅዋለሽ ብሎ ክላስ ሲደቅንብኝ ምንም አልወዱም ራአልወዱም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው። በንፋስ መውጫ ከተማ በቀበሌ ዜሮ አራት ብቻ ከሀምሳ በላይ ሴቶች መደፈራቸውን የቀበሌው ሴቶችና ህጻናት አስተባባሪ ወይዘሮ ሀብታ መንግስቴ ትናገራለች። ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል። ህጻናቶች በጣም ብዙ ተጎድተዋል። እንደ ቀበሌ አራት ደግሞ ከሀምሳ በላይ የሚሆን ሴቶች ተደፍረዋል። የጁንታው ቡድን በጣም አሰቃይቷቸዋል። ለሁለት ለሶስት እየሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ፣ ህጻናቶች የተደበደቡበት እናቶች፣ ህጻናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸው በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እያስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል።በሌላ በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 ዓመት ታዳጊ እስከ 50 ዓመት አዛውንት ድረስ ያሉ ከመቶ በላይ ሴቶች በህወሓት ታጣቂዎች መደፈራቸውን ተናግረዋል። ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስፈን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል እና ወደ ከ120 በላይ ሴቶች ተደፍረዋል። ከሰባ በላይ ደግሞ ሰዎች የገንዘብ ዝርፍያ ተፈጽሞባቸዋል። ከዛ ውጭ እኔ የማውቃቸው ልጆች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሻ ሂደት ተፈጽሞባቸዋል እና እንደዚህ አይነት ነገሮች በጣም የሚያሳዝኑ። ዝርፊያው ከባድ ነበር። ደፈረውን በተመሳሳይ በጣም ያሳዝናሉ። ሲነግሩ እያለቀሱ ነገሩና ይህንን ለመረዳት ችለናል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው። በዚህ መልኩ ህጻናቶች የ14 የ13 ዓመት ህጻናቶች እኔ ሂጄ ድጋፍ ስናደረግ ያገኛቸው ልጆች ነበሩ። በ13 ዓመት በ14 ዓመት ህጻናቶች እኔ ስድስት ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ አሁን በዚህ እድሜ ክል ውስጥ ያሉ ተደፍረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በንፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል። ጉዳቱን እንዳሉ እናውቃለን። ስለሆነም እነዚህ ሰዎች ባሉበት ስሜታቸው የሚጠበቅበት፣ ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይህን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ እዚህ በራሳቸው መንገድ ጥረት እያደረጉ ነው ያለው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነ አካባቢዎቹ በሕወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ምስጋናውን ለቀደመ ዘገባው እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ጋቢና ቪኦኤ ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ በወጣቶች የተጻፉ አምስት ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሃውስ ለመላክ ያለ ዘመቻ ከሰሞኑ ተጀምሯል። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል የመጠየቅ ዓላማ እንዳለው የዘመቻው ዋና ጸሐፊ አቶ አለማየሁ ሰይፉ ትናንት ለአሜሪካ ድምፅ ተናግረዋል። ለቀሪ ጥያቄዎች በመቀጠል መልስ ይሰጡናል። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን? ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን ከመገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ያለው፣ ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ህዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልል ፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል፣ የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያዊ በጣም ብዙ ነው። ከመቶ አስር ሚሊዮን ህዝብ ውስጥ አምስት ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት፣ በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመችዋል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያውያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ ለመሞከራለሁ እፈልጋለሁ ከሚለው ሀይል ጋር ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ በጣም አሳሳቢ ደረጃ ላይ በመድረሱ ነው። በዚህ ስርዓት ሰው መጀመር ነው። ሀገር አልባ እናደርጋችኋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው? መጀመሪያ ስለዚህ፣ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው ሀገር የፈረሰባቸው ህዝቦችን ተመልክተናል። በተለያዩ አለሞች ላይ፣ ሊቢያ። ዴሞክራሲ ይሰጣቸዋል የተባሉ ወጣቶች፣ ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ፣ አሁን የሊቢያ ወጣት ዴሞክራሲ የለውም። ማህበራዊ ዋስትና ፈጽሞ ተረስቷል። ሊያስበው አይችልም። ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመታት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሀ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይህ ነገር ከነጎዳኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለናልና ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባቸዋል። ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ የትግራይ ወጣቶች ጋር በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያ ቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ሀይል ጋራ ምንም አይነት ችግር አለ ብለን አናምነም። ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያኔ በወቅቱ ሲደርስ ገልጸዋለሁ። ከመለያየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እንደዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተመንግስት ቤተ መንግስት ይደርሳል ብላችሁ የምታስቡት? አጠቃላይ እንግዲህ ይሄንን የደብዳቤ መጽሐፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም አስራ አምስት በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም አስራ አምስት ጀምሮ በ እንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች ለዚህ የወጣት አደረጃጀቶች ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ አምስት ሚሊዮን እየወሰድነው ማለት ነው። ነገር ግን ይገርመሃል አ በአሁኑ ሰዓት የማይደውልልን የኢትዮጵያ ሕዝብ የለም፣ ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ እውነታችንም በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለው። እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል። እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ አገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። እናመሰግናለን። በመስተንግዶ ሀብታሙ ስዩም በድምፅና ምስል ምህንድስ ነው ደግሞ ንጉሱ ዛምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። ለመለያያ የዳዊት ቸርነት ሙዚቃ እንጋብዛችኋለን። መልካም ጊዜ።